ደግሞ አዋጁ ሕዝብ ስላልተቀበለው ሙሉ በሙሉ መሰረዝ አለበት። ጠቃሚ ሆኖ ቢገኝ እንኳን ሕዝብ ስላልተወያየበት ተቀባይነት ሊኖረው አይገባም ሲሉ የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ ማምሻውን ገልጸዋል። ለቪኦኤ ጽዮን ግርማነች ያነጋገረቻቸው። አቶ ሙላቱ ገመቹ የኦሮሞ ፌዴራሊስት ኮንግረስ ፓርቲ ምክትል ሰብሳቢ ለቃለ ምልልስ ፈቃደኛ ስለሆኑ በጣም እናመሰግናለን። በዛሬ ዕለት የኦሮሚያ ክልል የኮሚኒኬሽን ጉዳዮች ቢሮን አነጋግረናቸው ነበር። እሳቸውን ባነጋገር ናቸው ጊዜ የጨፌ ኦሮሚያ ምክር ቤት ሰሞኑን ባካሄደው ጉባኤ በዚህ ዓመት መግቢያ ላይ ጸድቆ ከነበረው አዋጅ ውስጥ ተቃውሞ ከተቀሰቀሰበት ምክንያት አንዱ ነው የተባለው አዋጅ ላይ ከዛ ውስጥ ሶስት አንቀጾች መሰረዛቸውን ገልጸውልናል እና እነዚህ አንቀጾች መሰረዛቸው በእናንተ በኩል ተገቢ እርምጃ ነው ብላችሁ ታምናላችሁ? በመሰረቱ ህዝቡ የሚጠይቀው ጥያቄ የቀረበው ይሄ አዋጅ ጠቃሚነት የለውም እና እንዳለ እንዲሰረዝ ተደርጎ ነበረ። በዚሁ መሰረት ፓርቲው የኦዲድ የኢህአዴግ አባል የሆነው ኦልረዲ ስራ ላይ እንዳይውል ብሎ ወስኖት ነበረ። ይሄ በቂ አይደለም። ጨፌ ኦሮሚያ ያወጀው አዋጁን ያወጀው አካል መልሶ መሰረዝ አለበት ነው የሚለው ህዝብ። የእኛም የፓርቲያችንን አቋም ይሄ ነው እንጂ ከዛ ውስጥ አሻሽሉልን፣ እንዲያ አድርጉልን፣ ከዚህ ውስጥ ቁንጽሉን አውጥታችሁ እዩ የሚል አልነበረም እና ቀደም ብሎም የነበረው ቅሬታ አዋጁ ትክክል አይደለም፣ በመሰረቱ ተፈላጊነትም የለውም፣ መታወጅም አልነበረበትም። ስለዚህ ለኦሮሞ ጠቃሚነት ስለሌለው ይሄ አዋጅ መሰረዝ አለበት ነው። ይሄ አቋም ነው የተወሰደው። እንግዲህ እሳቸው በሰጡት ቃለ ምልልስ እንደዚህ አይነት አዋጆች ለከተሞች እድገት አስፈላጊ ናቸው፣ ቀደም ብሎ የወጣ አዋጅ ነው፣ እንደገና ማሻሻያ ነበር ተደርጎለት የነበረው ከዛ ውስጥም እነዚህ የተሰረዙት አንቀጾች ቅሬታ የቀረበባቸው ማለት ህዝብ ያልተቀበላቸው በተሳሳተ መንገድ የተረዳቸው ናቸው እነሱ ናቸው የተሰረዙት ብለዋል እና በዝርዝር እነዛ እነማን እንደሆኑ ብነገረኝ ህዝብ በጠቅላላ ነው የተቃወመው። እነሱ ግን ከዛ ውስጥ ይህንን ይህንን ህዝብ ተቃውሞታል፣ ይህንን አሻሽለናል ነው የሚሉ ምንድን ነው እንግዲህ ከተሰረዙት ካሏች ከተባሉት አንቀጾች ውስጥ ሶስቱ፣ አንደኛው የከተሞች መዋሀድን የሚዘረዝረው አንቀጽ እነዚህ ትልቁ ከተማ ትንንሽ የሆኑ ሳተላይት የሚሏቸውን ከተሞች የሚጠቀልለው አንቀጽ አንደኛው ነው። ሁለተኛው ከተሞች በሚዋሀዱበት ጊዜ የሚዋሀዱበትን ስያሜ የስያሜ አያያዛቸውን በሚመለከት ነው። እንደዚሁም ሶስተኛው አንቀጽ ከተሞች በስድስት ደረጃ የሚመደቡበትና የሀገሪቱ ዋና ከተማ የሆነችው አዲስ አበባን ሜትሮፖሊታን በማለት ሌሎቹን ደግሞ ሪጆፖሊ በሚል በሁለተኛነት ያስቀምጣል። እሱ ተሰርዟል። ይሄ ደግሞ የተጓዘበት ምክንያት አረዳዱ አንዳንድ ኃይሎች አንዳንድ አካላት ለሕዝቡ ያስረዱበት መንገድ የተሳሳተ ስለሆነ ነው ነው የሚሉትና እነዚህን ነበር ስትቃወሟቸው የነበረው እኛ በአጠቃላይ ህዝቡም የሚቃወመው እነዚህን ስያሜ ብቻም አይደለም። የከተሞችን መዋሃድን ብቻም አይደለም። ይሄ ከተማው ሪጅኖ ፖለቲን ባጀታቸውን በሚመለከት እነሱ ፌዴራል ስል ሆነው ፌዴራል እንደገና ባጀት አሎኬት የሚያደርግላቸው እንደዛ ነበር አዋጁ። እኔ ስረዳው ይሄ ነበረ። ይሄም ብቻ አይደለም ቅሬታ የተሰማው አጠቃላይ አዋጁ ላይ ዝርዝር ጉዳዮቹ ላይ ህዝቡም አልተቀበለም፣ ፓርቲያችንም አይቀበለውም። አንደኛ አዋጁ በአሁኑ ጊዜ ገብጋቢ ሆኖ ይሄን የሚያሳውጅ ጉዳይም አይደለም። ሁለተኛ አዋጁ አስፈላጊ ሆኖ ከታየ ህዝብን የሚወክል መንግስት፣ በህዝብ የተመረጠ ዲሞክራቲክ በሆነ መንገድ የተቀመጠ መንግስት ነው። ይህንን ሊያደርግ የሚችለው ብለን ተቃውመናል። እና ለኦሮሞ እስከ ቆሙ ድረስ ለኦሮሞን ጉዳይ በኦሮሞ ህዝቡ ራሱ ህዝቡን የሚወክል ዲሞክራቲክ በሆነ ተጽዕኖ በሌለበት መንገድ ተመርጦ የህዝብን ይሁንታ ያገኘ አዋጅ መሆን አለበት ነው ቀደም ብሎም ቅሬታ የመጣው። ስለዚህ አሁን እኛ አሻሻልን የሚሉት በመሰረቱ አዋጁን ህዝቡ ነው የተቃወመው። እስካሁንም ድረስ የሁሉ ችግር ሊደርስ የቻለው ህዝብ በጠቅላላው በመሰረቱ አዋጁን አልተቀበለም። ዝርዝር ጉዳዮቹ ላይ ሲናገርም ህዝብ አሻሽሉልን፣ ስያሜውን ቀይሩልን፣ ይህ ስያሜ የተባለው ይቅርልን፣ ከተሞች መዋዱም ይቁምልን የሚል አይነትም በዝርዝር የቀረበ ጉዳይ የለም። አዋጁን እንዳለን የተቃወመው ህዝቡ። ጠቃሚ ናቸው ብለን እናምናለን። እነዚህ አንቀጾች የተሰረዙ ጠቃሚ ስላልሆኑ አይደለም የተሰረዙበት ምክንያት፣ አንዳንድ አካላት የአረዳድ ችግርና የግንዛቤ ችግር ህዝቡ ላይ እንዲያደርስ ስላደረጉ ነው እንጂ አንቀጾቹ እንደውም እነዚህ ጠቃሚ ናቸው ይላሉና እናንተ ይሄ ነገር ጠቀሜታነት አላቸው ብላ አላቸው ብላችሁ ታምን አላችሁ። ለምሳሌ ይሄ ሪጂዮ ፖሊቲን ገቢዎች እያንዳንዳቸው ከተሞች የሚያገኙትን ገቢ ጠጥታ ለፌዴራሉ ነው ፈሰስ የሚያረጉት። ከዛ በኋላ በባጀት መልክ እንደገና ተመልሶ ለሪጅኖቹ እንደገና ተመልሶ የሚሰጥ ነው። ይሄንን ነው ሊነግሩን የሚሞክሩት። ነገር ግን እያንዳንዱ እኛ በኦሮሚያ ክልል ውስጥ የሚገኙትን ከተሞች ራሱ ፌዴራል ሳይገባበት ኦሮሚያ ራሱ የኦሮሚያ ሪጅኑን በክልሉ የሚገኙትን ሊያዝ ባጀትንም ሊወስን እሱ ራሱ አሎኬት ከሚያገኘው ገቢ አሎኬት ማድረግ አለበት እንጂ ከሕገ መንግስቱ ውጭ ለሌላ አካል ተሰጥቶ እንደገና አሎኬት የሚደረግበት ምን ምክንያት አለው? ሌላው መዋሃድን የተቃወምነው ነው። አንደኛ እያንዳንዱ ከተማ የራሱ የሆነ ታሪካዊ አመሰራረት አለው። እነዚህ ታሪካዊ አመሰራረቶች በሚዋሃዱበት እና ልዩ ስያሜ ሲሰጥ፣ እነዛ ታሪካዊ ባህላዊ፣ እነዚህ ነገሮች ሁሉ ሂስቶሪካል ባክግራውንዳቸው አይደንቲቲያቸው ሁሉ ስለሚጠፋ ሊሆን አይገባም ነው። ስለዚህ እንዲሰረዙ የተጠየቀው ሌላ ስያሜም አያስፈልግም የምንልና የምንከራከርበት ምክንያት ይሄ ነው። እንግዲህ አሁን የተቃወሟችሁበትን ምክንያት ገልጻችሁልኛል። እና እነሱ ተሰርዘዋል እያሉ ነው። እና አሁን ይሄ ከተሰረዘ በኋላ ባለበት ሁኔታ የሚያረካ ነው? አረካም ሌሎች የቀሩ ነገሮች ሁሉ ሊታዩ ይገባል። ሕዝቡ በዝርዝር ሊያውቆ ይገባል። ቢያንስ ካርተን የተደረጉ ነገሮች ሁሉ ጠቃሚነት የላቸውም ነው ለምሳሌ ምን አሁን ከቀሩት ውስጥ ምንድን ነው የተጠቀሰው ያለው አዋጅ ሊሰረዝ ሊቀር ይገባል ሲሉ ከቀሩት ውስጥ ጥያቄ ያለው እንደዚህ አይነት ተመሳሳይ አንቀጽ ምንድን ነው አንቀጾቹን በዝርዝር እንግዲህ እነዚህ ነገሮች ቀርቦ ከአሁን በፊትም በአስተዳደርም ገቢ አሰባሰብ ጉዳይም እነዛ እዛ ላይ የተጠቃቀሱ ነገሮች ሁሉ አሁን በዝርዝር አላገኘኋቸውም፣ አላየውም እንጂ እነዚህ ነገሮች ሁሉ ውይይት ይገባል። ተወያይቶ ነው፣ ህዝብ ተወያይቶ ይሁንታ ከሰጠ በኋላ ፓርላማው ኢንዶርስ ያደርጋል እንጂ ዝም ብሎ ይሄንን አንዱ አካል ሌላው አካል ያዘጋጀውን ዝም ብሎ መጥቶ እንትን ሊደረግ የሚገባው ነገር አይደለም። ይሄ ሰነድ ነው፣ ታሪካዊ ነው። ስለዚህ በሆያ ሆያ የሚደረግ ነገር አይደለም። ዝርዝር ጉዳዮቹን ህዝብ ማየት አለበት ነው እኛ የምንለው። ይሄንን አሁን የተነሱትን ጥያቄዎች፣ አሁን በአዋጁ ላይ የተዘረዘሩትን ነገሮች መሰረዙ፣ አንቀጾቹ ብቻቸውን መሰረዙ በራሱ ምንም ጥቅም የለውም እያሉ ነው። እና እናንተ እንደ ፓርቲ ምንድን ነው የምትጠይቁት? አማራጭ ነገር ወይም ምን እንዲሆን ነው የምትፈልጉት? አንደኛ ይሄ አዋጅ በአጠቃላይ እንዲሰረዝ የጠየቅነውም በአጠቃላይ ተሰርዞ እንደገና ለውይይት ለህዝብ ቀርቦ በዝርዝር ህዝብ አይቶ ጠቃሚ ነው ካለ ህዝብ ኢንዶርስ ሊያደርገው ይችላል። የዛን ጊዜ እንደ አዋጅ ሊተዳደርበት ይችላል። ስለዚህ አሁን እኛ የምንለው ይቺን ቀንጭቦ ከዛ ውስጥ አውጥቶ ብቻ ይሄ ተሻሽሏል የሚባለውን አይደለም። ጠቅላላ ፓርላማው ቀርቦ ይሄንን እንዳለ ሰርዞት በአዲስ መልክ ህዝብ ተወያይቶበት የእኛ ጥያቄ የነበረው ከዛ በኋላ ጠቃሚ ነው ካለ እንደገና በአዋጅ መልክ ሊወጣ ይችላል ነው። ከዚህ በፊት ሌላ ጊዜ መንግስት ህዝብ ወስኗል ተወያይቷል ብሎ ሲመጣ አች የተቃዋሚ ፓርቲዎች ከህዝብን አይደለም የሰበሰበው ካድሬዎችን የሰበሰበው የራሱን ሰዎች ሰብስቦ ነው ህዝብ ወስኗል ብሎ የሚያመጣው የሚል መግለጫ ስትሰጡ ይሰማልና አሁን ህዝብ ወስኖ ስትሉ በምን መልኩ ነው? ህዝብ ወስኖ የሚለውን እንደ አማራጭ የምታቀርቡት የትኛውን ነው የምትቀበሉት? እንዴት ተወስኖ ቢመጣ ነው የምትቀበሉት? በዚህ ጉዳይ ላይ ይሄ ህዝብ ይወያይ በምንልበት ጊዜ ውይይቱ ነፃና ፍትሐዊ የሆነ ውይይት ነው እኛ የምንፈልገው። ካድሬ ተሰብስቦ የሚወስንና ህዝብ ነው ብሎ የሚያመጣውን አይደለም፣ ነፃ የሆነ ውይይት ነው። ውይይት ስንል ዲሞክራቲክ የሆነ ውይይት፣ በስምምነት ህዝብ የሚስማማበት በጠቅላላ የሚቃወመውም የማይቃወመውም የሚደግፈውም የማይደግፈውም ነጻ በሆነ ሁኔታ ሲወያይበት ነው። ህዝብ ይወያይበት ስንል ሃይላይት አንኮት የምናደርገው ይሄንኑን ነው እንጂ እነሱ ካድሬዎቹን ሰብስቦ ህዝብ ተወያይቶበታል እንዲሆነዋል የሚባለውን አይደለም። እነሱ ህዝብ ሆን እኛ እዛው ካድሬው አይደለም እንደ ተወያይቶ አሁንም አዋጅ ያወጣው ህዝብ የተቃወመ እሱን አይደለም። በጠቅላላው ህዝብ የምንለው አጠቃላይ በጉዳዩ የሚያገባው ሁሉ በነጻ ምንም ማስፈራሪያ ዛቻ፣ ጉልበት ሳይኖርበት በነጻ የሚወያይበት። ስለዚህ ጉዳይ የኔ ነው ብሎ ህዝብ ከተወያየበት በኋላ የሚያመጣው ይሆናል። እኛ ህዝብ ይወያይበት ስንል ካለ ምንም ተጽዕኖ ዲሞክራቲክ በሆነ ሁኔታ ውይይት ሲደረግበት ነው። ይህንን ነው እኛ የምንፈልገው። በጣም አመሰግናለሁ። አቶ ሙላቱ አመሰግናለሁ።